the የወልዲያውን ግጭት የተመለከተ ዘገባ ነው። ቀጣዩ መለስካቸው አመሃ ሁኔታውን ተከታትሎ የአይን ማኞችን ማነጋግሮ ተከታዩን ዘግቦልናል። በወልዲያ ከተማ ከጥምቀት በዓል ማግስት በሚከበረው በቃና ዘግሌላ ክብረ በዓል ላይ በተነሳ ግጭት ሳቢያ ሰባት ሰዎች እንደተገደሉና ቁጥራቸው በውል ያልተረጋገጠ ሰዎች እንደቆሰሉ የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ጉዳዮች ዋና ኃላፊ አቶ ንጉሱ ጥላሁን ዛሬ ማምሻውን ለቪኦኤ አረጋግጠዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዛሬ ከቀትር በኋላ በሰባት ሰዓት ላይ ባሰራጨው ዜና ይህንኑ አረጋግጧል። የግጭቱን መንስኤ በተመለከተ አቶ ንጉሱ ጥላሁን ማብራሪያ ሲሰጡም እንዲህ ብለዋል። ማስገባት ላይ ያሉ ወጣቶችና የጸጥታ መዋቅሩ መካከል በተፈጠረ ግጭት ነው። ግጭቱ እየሰፋ እየሰፋ ሄዶ ይህን ያህል ጥፋት ማድረስ የቻለው ዋነኛ መነሻው ምክንያት የችግሩ ባለቤት እና አጠቃላይ ሁኔታው ምን ይመስል ነበር የሚለው ህብረተሰቡም እንደጠየቀው በዝርዝር ተመርምሮ ተገምግሞ ተለይቶ ለህብረተሰቡም የሚገለጽ እና ተጠያቂነትም የሚሰፍን መሆኑን ክቡር ርዕሰ መስተዳደራችን አንስተዋል። ህብረተሰቡም ይህንን በተደጋጋሚ አጽንዖት ሰጥቶ ሲቆያይበት የነበረ ነው እና በዝርዝር ወደፊት የሚገለጽ ይሆናል ማለት ነው። የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላውን በበኩላቸው ስለ ግጭቱ አነሳስ አገኘሁት ያሉትን መረጃ ለቪኦኤ አካፍለዋል። አሁን መነሻ የተባለው ምንድን ነው? ወጣቶች ያደግን የሚያወግዝ ዘፈን ጨፈሩ። በተለይም ሻምበል በላይነህ ያወጣው ዘፈን አለ ነው የሚባለው እኔ አሁን የዘፈኑ እንኳን አውቀውም ያንን ሲጨፍሩ ለምን ትጨፍራላችሁ የሚባሉትን ነው። ከዛ ውጭ በጣም የሚያሳዝን ነገር እኔ ዛሬ በተሰጠኝ ኢንፎርሜሽን፣ የሚካኤል ክብረ በዓሉ እስከ ዘጠኝ ከሀያ አካባቢ ድረስ በሰላም ነው የተጠናቀቀው እና የሆነ በቅጠራም ይባላል እዛው እዛ አካባቢ ላይ ፊት ለፊት እንደቆመ አትጨፍሩን፣ ጨፍራለን። በዚህ በተነሳ ግን በጣም የሚገርም ነገር እና ትልቁ አጋዛኙ ምንድን ነው? ጽላት የተሸከሙት ቄሶች አጠገብ ነው ይሄ አስለቃሽ ጋዙ እንድፈነዳ ያደረገው። አንደኛው ታቦቱን የተሸከሙት ሰውዬ የመንገድ አገድ አይነት ሁሉ ባህሪ ነበራቸው። እንደ ህዝቡ እንድን አድርጎ ነው በዛ አካባቢ ላይ ምንም አይነት ሌላ ጠብም የምትጠብቅበት ቦታ ላይ አይደለም። የመጀመሪያው መነሻ ማለት ከዚህ በኋላ ሆነ የሚሉትንም አቶ አዳነ እንዲህ ያብራራሉ። ሁኔታዎች እየተባባሱ ሄደው በየቦታው አዳጎ የሚባል ቦታ አለ፣ ደብረ ገሌላ አለ፣ ጎንደር ወር የሚባል አካባቢ። በዛ አካባቢ ላይ ያ ችግር ተፈጠረ። ያው ምንድ ነው ችግሩ የተፈጠረው ችግሩ የተፈጠረው ምንድ ነው ያው ምን ወደ ረብሻ ሲገባ ያው እንግዲህ የመከላከያ አይደል ነው የሚባለው እሱ በቀጥታ ወደ ተኩሱ ነው የገባው እና በዛም የተነሳ እኔ እስከ ትናንት በነበረ መረጃ ስድስት ነበር ያልኩት። በመንግስት ደረጃ ላይ ሰባት መሞታቸውን እና ከአስራ ዘጠኝ በላይ ሰው መቁሰላቸውን አምኗል ነው የሚባለው። ትናንትም እሱ የተነሳ እንዲሁ በተለይ በሆቴሎች እና ትላልቅ ሆቴሎች አሉ፣ በእነሱ ላይ ውድመት ደርሷል። በከተማዋ ዛሬ የመረጋጋት ምልክት እየታየ ነው ቢባልም አልፎ አልፎ ግጭቶችና በንብረት ላይ የተሰነዘሩ ጥቃቶች እንደነበሩ የተለያዩ ምንጮች ይናገራሉ። አቶ አዳነ ጥላሁን በዚህ ረገድ ያላቸው መረጃ እንደሚያመለክተው ከሆነ በተሽከርካሪዎች ላይ ጉዳት እንደደረሰ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ከትናንት ጀምሮ በከተማው ተገኝተው የማረጋጋት ሥራ እየሠሩ እንደሆኑና የተለያዩ እርምጃዎችንም እየወሰዱ ለመሆናቸው መረጃ አለኝ ይላሉ። አቶ አዳነ ጥላሁን እንዳረጋገጥኩት እንዳሁም ትክክል መሆኑንና እንዳሁም ከዚያ የመከላከያ ሀይል እንድገባ እሱ አለመፍቀዱና እንደውም ስለዚህ ጉዳይ እውቅና እንደለለው ይህንን ሁሉ አቶ አዳነ አያውቁትም ነበረ ማለት ነው እሳቸው እንደዛ ነው እንግዲህ እሱ ሰጠ የተባለው ነው እንግዲህ እኔ የወቀው የወቀው እንግዲህ አቶ ገዱ ነው የሚያውቀው ለእኔ ኢንፎርሜሽን የተሰጠኝ ምንድን ነው አቶ ገዱ ይሄ ስለዚህ ጉዳይ የሚያውቀው ነገር እንደሌለ ትእዛዝም እንዳልሰጠ እና ህዝቡን ሁሉ የማረጋጋት ስራ እንደሰራ ነው። በማረጋጋት ስራውም እኛ በጣም አፕሪሽት አድርገናል። እውነት ያለውን ነገር ከአንድ አመራር የሚጠበቅ እንትን ነው። አሁን በዞን ደረጃ የሚገኙት እንዲሄን አድርገው ቢሆኖ ትልቅ ነገር ነበረ። ስንት ሰዎች ናቸው ግን የተፈቱት? ከስር በርካታ ወጣቶች ናቸው። ብዙ እንዲያውም ሀራ የሚባል ቦታ አለ። እዛም አንድ ድብቅ እስር ቤት አለ። ወደዛ ሁሉ የወሰዷቸው ነበሩ። እነዛ ሁሉ ተፈቶ መውጣታቸው ኢንፎርሜሽን አለኝ። በቁጥ ቁጥር አይታወቅም። ትክክል ነው። በቁጥር እንግዲህ አላረጋገጥናቸውም። እናገኛም ጋዜጣ መግለጫ ስለምንሰጥበት በዛ እያዘጋጀው ነው። በዛሬው ውሎ ያው የኦርቶዶክስ ተዋህዶ የቤተ ክርስቲያን ጳጳስ አሉ። አሁን በአባ ቄርሎስ ጋ በረዳትነት እንትን ያሉ አቡነ ስጢፋኖስ የሚባሉ እሳቸውና የሃይማኖት አባቶች ባሉበት፣ እንደዚሁም አቶ ገዱ ወጣቶችንም በሁለት ዙር ነው የሚባለው አነጋግሯል ህዝቡንም አነጋግሯል። አንደኛ ታቦት በተሸከሙት ቄስ አካባቢ ላይ እና ትላልቅ አባቶች በነበሩበት አካባቢ የአስጠቃሽ ጢስ መጠቀም አግባብ አለመሆኑ ተነግሮታል። በጥቅል ግን አሁንም መከላከያ ከአካባቢያችን ይወጣለን፣ ራሳችንን በራሳችን እናስተዳድራለን። ይሄም አይሆን ከሆነ ግን የህዝብ ትዕግስት ሊያልቅ ስለሚችል ወደ ሌላ አላስፈላጊ ነገር ስለምንገባ መከላከያ ያንሳል። ጥያቄ ተጠይቆ አቶ ገዱ መከላከያውን እንደሚያነሳ ከአምስ በገባ እንደውም አሁን አሁን አንተ እየጠየቀኝ በጣልቃ ገብቶ የተነገረ ምንድ ነው ምን ያህል እርግጠኛ እንደሆነ እንግዲህ ያታረዋለሁኝ። ወጣቶቹን ደግሞ አሁን እሱን ይዘው እየጨፈሩ ነው ገዱን ይዘው የሚል ነገር ነው ያለው። አቶ ገዱ ይህንን አድርጎት ከሆነ በጣም ደስ የሚያሰኝ የሀገር ተቆርቋሪነት ነው። በዛ አጋጣሚ አመሰግነዋል ለአማራ ክልል የመንግስት ኮሚኒኬሽን ኃላፊ ለአቶ ንጉሱ ጥላሁን ተመሳሳይ ጥያቄ አንስቼላቸው የሚከተለውን ምላሽ ሰጥተውኛል። ሰላማችንን ከከተማ አስተዳደሩ ፖሊስ ጋር በመሆን እናስጠብቃለን። ይህንንም ማድረግ ፍላጎትም ብቃትም ሰላም የሚል ሀሳብ በስፋት ተነስቷል። በመንግስት በኩል ደግሞ ወደዚህ ጉዳት እንድንደርስ ያደረገ ያደረጉ ጥፋት ያጠፉ አካላት ምርመራ ተደርጎ ለህብረተሰቡ ይፋ እንዲሆን እናም እርምጃም እንዲወሰድ የተወሰደው እርምጃም ለህብረተሰቡ ግልጽ እንዲሆንልን እንፈልጋለን የሚል በተደጋጋሚ እና ሰፊ ጊዜ የወሰደ አቶ ንጉሱ ጥላሁን ጨምረው እንደገለጹት የክልሉ ፕሬዚዳንት ዛሬም በስፍራው ተገኝተው እያከናወኑ ይገኛሉ ያሉትን አስረድተዋል። እንደ ሳቸው ገለጻም ከሁሉ አስቀድሞ ግጭትና ጉዳትን ማስቆም ነው፣ መረጋጋትን ማስፈን፣ ህግ የማስከበርን ስራ መስራት፣ በዚህ ረገድም የደረሱ ጉዳቶች የሚካሱበት ሁኔታ ይፈጠራል ብለዋል። አክለውም ይሄ እንደተጠበቀ ሆኖ ህብረተሰቡ ያነሳው በዘለቄታ ችግሮች የመፍታት እና ህብረተሰቡ የሚሰማውን ማናቸውንም ስሜት አንስቶ እንዲወያይ፣ ለመንግስት የሚያሰማው ድምፁ እንዲሰማ የማድረግ ጉዳይ ደግሞ ሰላምና መረጋጋት ነው። ካለፉት ጥቂት ዓመታት ወዲህ በተለያዩ ምክንያቶች በዜጎችና በጸጥታ ኃይሎች መካከል በሚፈጠሩ ግጭቶች በሀገሪቱ በተለይም በኦሮሚያና በአማራ ክልሎች ያያሌ ኢትዮጵያውያን ሕይወት እያለፈና ንብረትም እየወደመ እንደሆነ ይታወቃል። ገዢው ፓርቲና መንግሥት የዚህ ችግር ዋና መንስኤ የመልካም አስተዳደር እጦት ነው በሚል ጥልቅ ተሃድሶ ከሚሰኝ አሰራር ጀምሮ ልዩ ልዩ እርምጃዎችን በመውሰድ መፍትሔ ለመስጠት እየሞከረ ይገኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው። የሰው ሕይወት የጠፋበትን የወልዲያውን ክስተት ነው የዘገበልን። እናመሰግናለን። የዓይን እማኞችም እንደምናቀርብ ቀደም ሲል በገለጽነው መሰረት ሶሎሞን አባተ ተከታዩን ይዟል። ነገሩ የተጀመረው ታቦት የወጣበት ቀን አለ አይደለ? ከሐሙስ ጀምሮ ነው እንግዲህ። ታቦት ውጭ ያለው ሐሙስ፣ ታቦት ወጣ፣ ሁሉም ታቦት ወጣ። አርብ ከሚካኤል በስተቀር ሌላው ታቦት ገርባ እና ታቦት የወጣበት ቀን ምሽት ላይ ፌደራሎች ናቸው፣ ልዩ ኃይሎች ናቸው ተብሎ በሕዝቡ ታቦት ማደሪያ አስቀምጠው በሚመለሱበት ሰዓት፣ በዛ ሰዓት ነው እንግዲህ በጣም ብዙ ሕዝብ፣ ሕጻናት ሳይቀር አዛውንቶች፣ ሽማግኞች፣ እናቶች፣ አባቶች ምናምን ሁሉ ሳይቀሩ በዛ ሰዓት በጣም ተደበደቡ። ብዙ ሰው ቆሰለ። ዛት እንደገና ደግሞ በማግስቱ የሚካኤል ቀን ማለት ነው። ህዝቡ ያው በስነ ስርዓት እንደተለምደው እየጨፈረ ታቦቱን አስገባ እና ታቦቱ ላይ ሁሉ አስለቃሽ ጭስ ተኮሱበት። እንዲሁም ከሚካኤል ጋር አብሮ የሚገባ አንድ ጥላት ነበረ። እሱ ጥላት ሁሉ ወደቀ። ቄሱ ታቦት የተሸከሙ ወደቁ። ታቦቱም ወደቀ። ሌላ ቄስ መጥቶ ነው እንግዲህ ያንን ታቦት አንስቶ ያስገባው ሁሉ እና ያ እንደዛ ሆነ። መጨረሻ ላይ ታቦቱን ገባ። ታቦቱን አስገብቶ ህዝቡ ወደ ቤቱ በሚመለስበት ሰዓት እንዳለ የመከላከያ ኃይል ሰሶ ነበረ። ዝም ብለው መንገድ ላይ ወደ ቤት የሚመልሰውን ህዝብ በፊት ጨፍጨፍ ጀመሩ። ቅዳሜ ማለት ነው። ከትናንት በስቲያ ነው የሚሉኝ። ቅዳሜ? አዎ፣ ቅዳሜ። እሺ እና የአስራ አንድ አመት ልጅ የአስራ አራት አመት ልጅ አሮጊት ሴትዮ ምንም የማያውቁ ምንም ያላደረጉ ንጹሀን ዜጎች ናቸው። ገብረ መስቀል፣ ጌታቸው ነጋሻው ብረታ ብረት ሰራተኞች ናቸው። በጣም የሚገርም ነገር እነሱ ሁሉ በቃ ንጹሀን ዜጎች ናቸው ምንም ያላደረጉ። እነሱ ሁሉ ተገደቡ፣ ደማቸው ፈሰሰ። ለአንድ ተፈል የሚባል ወንድማችንም እሱ በከባድ ሁኔታ ቆስሎ ሆስፒታል ነው ያለው፣ እስቲል ነው። ቅዳሜ በእንደዚህ ሁኔታ አለፈ። ከዚያ እንደገና ትላንትና እሁድ ማለት ነው። በቃ ሕዝቡ አመት አነሳ። በቃ እንዴት የተገደሉ ዜጎች የተገደሉ ወንድሞቻችን ደማቸው ዝም ብሎ ሰሶ መቅረት የለበትም ተባለ እና ህዝቡም በራሱ ተንሳሽ ነው የተመሳሳው። ትናንትናም ሲረበሽ ዋለ። በጣም ብዙ ጥይት ሲተኮስ ዋለ። ከተማዋ ለለ ጭስ በጭስ ምናምን የዋለችው ከተማ ሲጨስ ነው የዋለ። ትናንትና የደረሰ ጉዳት አለ። ትናንትና በጣም ከባድ ጉዳት የደረሰው በንብረት ላይ ምን ሆነ፣ ቤቶች ተቃጥለዋል፣ ንብረቶች ወድመዋል፣ ተቃጥለዋል። የብሔር ግጭት ምናምን ሁሉ ተነስቷል። አማራና ትግሬ እየተባለ ህዝቡ መጣላት ከጀመረ ካንዶር አለፈው እና አሁን ነገሮች ሁሉ በጣም እየተባባሱ እየተጋነኑ ነው። እና የክልላችን መንግስት መጥተው ነበረ አቶ ገዶ ሁለት ቀን ሲያወያዩ ነው ያሉት ህዝቡ እና ዛሬ እንዲሁም የመጨረሻ በቃ መከላከያ ሰራዊትም እናስወጣለን፣ እናንተም ደግሞ ከተማችሁን አጽዶ ራሳችሁን ጠብቆ ራሳችሁን አስተካክሉ፣ ከተማይቱንም አጽዶ በድንጋይ የተዘጋውንም ነው በእንጨት የተዘጋውንም የሚቀጥለውንም ምሳት አንሱ፣ መከላከያ ሰራዊቱ ይወጣል ብለው ተናገሩ። ከሰዓት በኋላ ግን አልወጣም፣ መከላከያውም እንዳለ ነው። እንዲሁም አሁን ምሽት ላይ ከስብሰባ ሰባ ሲበተን ህዝቡ ምሽት ላይ እንዲሁም አሁን በጣም ብዙ ከፍተኛ ችግር ሊፈጠር ነበረ። ዛሬ ሰኞ ምሽት ላይ ማለት ነው። አዎ ዛሬ ስቲል እስካሁን ድረስ ራሱ ረብሻ ነው የነበረው። በጣም ከፍተኛ ረብሻ ነው ያለው። ህዝቡ ከቤት መውጣትም አልቻለም። ሱቆችን ተዘጋግተዋል፣ ስራም ተዘጋግተዋል። ህዝቡን በየቤቱ ነው ያለው። እና በጣም ከፍተኛ ችግር ላይ ነው ያለነው። አሁን መከላከያውም ደግሞ ይወጣል ተብሎ ነበር። መከላከያው አልወጣም ብዙውን እያስቆጣ ያለው ትላንትና እነዛ ወንድሞቻችንን ገለው ደግሞ ዛሬ ምን ያደርጋሉ? እነሱም አያስፈልጉንም ይወጡልን ነበር የተባለው አልወጡም። አሁንም ከመጀመሪያው ጀምሮ እንዴት ይሄ ግጭት ሊነሳ እንደቻለ ይንገሩኝ። ምንድን ነው ያጫረው? ሰበቡ ምንድን ነበረ? እስቲ ምናልባት ከሐሙስም ይሁን ከአርብም ይሁን ምንድን ነው ምክንያቱ? ሐሙስ ላይ እንግዲህ ግጭቱ መነሻ ምንድን ነው? ህዝቡ እየጨፈረ ታቦቱን ከቤተ ክርስቲያን አውጥቶ ታቦት ማደረ አስቀምጦ መሸ። ከዛ ወደ ቤቱ በሚመለስበት ሰዓት እና ምሽቱን ሁሉ መንገድ ላይ የተገኘ ሰው ትልቅ ነው ትንሽ ነው ሴት ነው ወንድ ነው አይልም፣ መንገድ ላይ የተገኘ ሰው፣ ውጭ ላይ የተገኘ ሰው ሁሉ ሲቀጠቀጥ፣ ሲደበደብ፣ ሲሰባበራል። መቼ ሐሙስ? ሐሙስ ምንድን ነው? እሱን ያመጣው ነገር ምንድን ነው ነው የምለው። ዝም ብሎ ተነስተው ነው የጸጥታ ሰዎች መደብደብ የጀመሩት ሰውን ወይስ ያስነሳው ነገር አለ? ይህንን መጀመሪያ ላይ ዝም ብሎ ከመሬት ተነስቶ ነው ከመሬት ተነስቶ ውጭ ላይ፣ መንገድ ላይ የተገኘ ሰው በጣም ተደበደበ። ከመሬት ተነስቶ በቃ ህዝቡ ምንም ያደረገው ነገር የለም። ከመሬት ተነስቶ ህዝብ ሲደበደብ አመሸ፣ እስከ ምሽት ድረስ ሐሙስ ማለት ነው። ያንንም ችሎ ህዝቡ አርብ የሚካኤልን ታቦታት ገብቶ በሰላም ወደ ቤቱ የተመለሰ እያለ ነው እንግዲህ በጥይት የተደበደቡ ብዙ ሰዎች የሞቱት ስላስ እንደገና ደግሞ እሁድ ጠዋት ቅዳሜ ሚካኤል ከጥምቀቱ የተመለሰውን ሰው የተገደሉትን ሰዎች ህዝቡ ሊቀብሩ ወጣ። አትቀብሩም ብለው እንደገና ህዝቡ ላይ አስለቃችስ በኮርሱ እና ከዛ በኋላ ትላልቅ ሰዎች አሉ፣ አባቶቻችን አሉ፣ እናቶቻችን አሉ ከትንሽ እስከ ትልቅ ብቻ አለ በነገሩን ስላሳዝነን ይሁም በጣም ስለተሰማ አዝመናል። እያየናቸው ነው የሞቱ እነዚህ ሰዎች እነዚያን ሰዎች እንቀብራለን ብለን በምንወጣበት ሰዓት አትቀብሩም ብሎ አስለቀሱስ፣ ተኮሰብን። ከዛ በኋላ ህዝቡም የበለጠ ተቆጣ። እንግዲህ የረቡን የሚያርጉን ሊጨርሱን ይግደሉን ብሎ እንዳለ ቀብር የወጣው ህዝብ እንዳለ ወጣ። እንደገና እሁድ ማለት ሲረብሽ በኋላ ዛሬም ሲረብሽ በኋላ ነገም ሰላም እንደሌለ ነው ሁኔታው የሚያሳዩ። ለመሆኑ ከተማ ውስጥ የተሰማራው የፖሊስ ኃይል ነው ወይስ ደግሞ ወታደሮች ናቸው? የመከላከያ ሰራዊት ነው። መከላከያ ሰራዊት ነው። በምንድን ነው የምታውቁት? የለበሱት ልብስ ቅድማ፣ ቀይ ሬንጀር ነው የለበሰው። መከላከያዎቹ ግን ከነሙሉ ትጥቃቸው ናቸው። መትረየሱ ጠምደዋል፣ በመኪናም ይዞራሉ። ሬንጀራቸውም ይሄ አረንጓዴ ሬንጀር ነው። በአጠቃላይ በቃ ምን ብዬ ልንገረው ከጫካ የወጡ አብሬዎች ናቸው እንጂ የሰው ፍጡር አይደለም። በህዝብ ላይ እንደዚያ የሚጨክሙ በህዝብ ላይ እንደዚያ ተኩሰው ንጹሐን ዜጋን መግደል ይሄ አንድ ከሚያስብ ከኢትዮጵያ ህዝብ የወጣ ወታደርና ሰራዊት እናት ባባቱ ላይ መሳሪያ ሄደብናል ብለው ማሰብ ወይም ደግሞ ይህን ስራ መስራት በጣም ጠያ ስራ ነው። መከላከያ ሰራዊት ሲል ይ አይነት ጠ ለመሆኑ ይሄ ሁኔታ ሲፈጠር በየአደባባዩ ላይ መንገድ ላይ ቁጥሩ ምን ያህል የሚሆን ሰው ነበረ? በግምት ማለት ነው። ላለፈው አንድ ወር ያህል ጊዜ የጎሳ ልዩነት ላይ የዘር ልዩነት ላይ ያተኮረ መቃቃር፣ ግጭት እንደነበረ ነግረውኛል እና እስቲ የእሱን ሁኔታ ያስረዱኝ። እስቲ ምንድን ነው የሚመስለው? እሱም ተፈጥሮ ነበረ። እሱ ጉዳይ ግን የመጀመሪያው ግጭት እዚህ ደረጃ ላይ ሊደርስ የቻለው የመጀመሪያው ግጭት እና የመጀመሪያውን ጸብ የቀሰቀሰው ኳስ ነበረ፣ የመቀሌና የወልዲያ ኳስ ነበረ። በዚያ በኳሱ ምክንያት ከመቀሌ ደጋፊ ተብለው የመጡ ግለሰቦች ናቸው ይህንን ጸብ የፈጠሩ። ከመሳደባቸው አልተው ከመኪና የወረዱ ሰውን መደብደብ፣ መኪና ላይ ሆኖ ህዝብ ላይ ሽንት መጥፋት ምናምን በጣም ብዙ ነገሮች ተፈጠሩ። ከዛ በኋላ የብሄር ግጭት ተፈጠረ። ትግሬና አማራ ተብሎ በዛ ሰዓት ብዙ ንብረት ወደመ። የጸቡ መነሻ ያ ነው እና በዛ ሰዓትም ራሱ ብዙ ህይወት ጠቅተዋል። ብዙ ነገር ወድመዋል። ከዛም በኋላ ደግሞ አሁን ስራዬ ብሎ መንግስት ያን ለመበቀል ነው። አሁን ትላንትና ነው ሞቱ ወንድሞቻችን። የገደሏቸው ወታደሮች ራሱ ትግሬዎች ናቸው። በጣም የሚገርም ነበር። ባለፈው ወር ውስጥ እንደዚህ እንደገለጹልኝ ጎሳ ተኮር የሆነ ግጭት ሲነሳ በትግራይ ተወላጆች ላይ የደረሰ ጉዳት ነበረ፣ በአካልም ይሁን በንብረት ላይ እንዲህ ያለ እንጂ በጣም ምን በጣም አለ እንጂ። ወልዲያ ውስጥ ሲኖሩ የነበሩ ትግሬዎች ንብረታቸው ወድማል፣ ቤታቸው ተጣጥሏል። እዚህ የአማራውም የቆስላ አለ የሞተም ነበረ። አንድ ልጅ ሞቷል። እየተመጡ እንደገና ደግሞ ከዚህ ከወልዲያ ወጣ ብለህ ዶሮ ግብር የሚባል ቦታ አለ። እዛ አካባቢ ላይ በጣም ከፍተኛ ጠብ ነበረ፣ ጦርነት ነበረ። በብዙ እጃቸው የተቆረጡ አካላቸው የጎደለ የሞቱ ይሄ ነገር እንግዲህ ሆን ተብሎ የታሰበ ታቅደው የተፈጠረ ነገር ነው ብዬ እኔ ማም ነውና ማስቡ ምክንያቱም በአጋጣሚ ነገሮች የፈጠሩት አጋጣሚ ቢሆን ኖሮ ይሄ ንብረት ከመውደሙ የሰው ህይወት ከመጥፋቱ በፊት አካል ከመግደሉ በፊት ቢያንስ መንግስት ሀገሪቱ ላይ ካለ ለህዝብና ለሀገሪቱ የሚያስብ ከሆነ ይሄን ጥፋት ይህንን ውድመት ከመከሰቱ በፊት ያረጋጋ ግዴታ ነበረበች። ያንን አላደረገም። እያየ ነው ዝም ብሎ ቀድሞ እያየ ነው እየሳጠ ዝም ያለ ስለ ህዝብ። እንደዚህ ሲ ራስ በራሱ ሲጣላ ራስ በራሱ እንደዚህ ሲጋደል ማንም ዞሮ ያየ ባለስልጣን የለም። ባለስልጣኖቹን ችግር አለ። ሆን ብለው አውቀው ነው ይሄን ነገር ያደረጉት። ሌሎች ሴተኛ እንዲቀሰቅሱ አይሰማም የሚባል አባባል አለ። ያ ማለት ነው። በጣም ዞየ ላይ ያለው ነገር ትግሬና አማራ የተዋለደ ህዝብ የተዛምዶ የኖረ ብዙ ጊዜ ተቻችሎ የኖረ ህዝብ ነው። ግን አሁን ብሄር ለይቶ ብሔር ከፋፍሎ እንደሌላው ብሄር መስሎት አሁን አማራና ፍሬ አጋቸው። ይሄ እሳት ደግሞ መቼም ቢሆን መብረጃ የለውም። በጣም ይገርም